ሰላም እንደምን አምሻችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የካቲት 28 2013 ዓ ም መርሃ ግብር ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ ዝግጅቶቻችን መካከል በድጋሚ በተሰማዋቸው ያነቃቃሉ ብለን ያሰብናቸውን መራርጠን ይዘንላቸዋል። የሙዚቃ ምርጫም ይኖረናል። ፕሮግራሙን በመምራት አይደንገረመው ከቀናባሪያችን ባህሪያችን ኤልያስ አስማረ ጋር በመሆን አብሪያቸው አምሻለው። አብራችን ሁኑ። ሌላው ዘገባችን በቅርቡ የወጣ አንድ መጽሐፍ ላይ ያተኩራል። ዘገባው እንደሚከተለው ይቀርባል። የሕይወቴ ቅኝት 264 ገጾች ያሉት በአንዲት ኢትዮጵያዊት ሴት እውነተኛ አጋጣሚዎችና ተሞክሮዎች ላይ የተመሰረተ መጽሐፍ ነው። የመጽሐፉ ደራሲ ፍጹም ኪዳነ ማርያም ስትሆን ለእናቷ ክብር ስትልም ፍጹም አጥናፍ ወርቅ ኪዳነ ማርያም በማለት የእናቷን ስም በማካተት መጽሐፉን አሳትማለች። ፍጹም ባለፈው 20 ዓመት በተለያዩ ተቋማት ውስጥ በሰራችባቸው ጊዜያቶች ውስጥ እጅግ ብዙ ጾታዊ ትንኮሳዎችን ማስተናገዷንም ትናገራለች። የህይወቴ ቅኝት ሂደቱ ከልጅነቴ ጀምሬ አሁን የደረስኩበትን ነው። ወጣቶች ላይ ማስተላለፍ የፈለኩት ግን በጣም ትኩረቴን ያደረኩት በስራ ህይወቴ ላይ ነው። ምክንያቱም ሁላችንም እንደምናውቀው ወደ ስራ ህይወት ከገባን በኋላ የራሳችንን ህይወት ራሳችንን የምንመራው ያንን ደግሞ ስንመራ፣ በጽሁፍ ወይም ደግሞ በስልጠና የተፈጠን ነገር የለም። ስለዚህ በስራ ህይወት ስንገባ ከተለያዩ ስራ እድሜ ክልል ያሉ ሰዎች ከኃላፊዎቻችን ሴቶችም ወንዶችም እንዲሁም ደግሞ ከተለያዩ ሙያ ያላቸው ሰዎች ጋራ ነው ተጠናይተን በስራ አለን የምንኖረው እና አንዳንድ ከፍታዎች እና ዝቅታዎች ያጋጥማሉ። እኔ ያንን ነው እንግዲህ ለማሳየት የጠመኩት። በተለይ በተለይ ደግሞ ሴት ስትሆኒ በሴትነትሽ ምናልባት ከወንድ አለቃሽ ጋር ወይም ከወንድ የስራ አጋሮችሽ ጋር የሚመጣልሽ ጥያቄዎች አሉ። አንዱ በዋናነት በስራ ላይ ያለ የፆታዊ ትንኮሳ ሲሆን ሌላው ደግሞ እንደዚሁ በስራ ላይ በተለይ ኃላፊም ሆነ ሽሁን አቻም ሆነ ሽሁን ስራውን አትችለውማ ወይም አታውቀውም በሚል በማሳነስ ነገር አለ። ለሴቶች የሚሰጡ የተለመደ ነገር። እና እኔ በነዛ ነገሮች አልፌያለሁ እንደ ሌሎቹ ሴቶች ሁሉ። ግን ምንድነው ከዚህ በፊት ያለፍነው ሴቶች ወይም ቀድ ቀድመው ያለፉ ሰዎች ምናልባት ወይኔ ስላላጋጠመኝ እንደሆን አላቅም ብዙ የተጻፈ ነገር አላገኘሁም። ልንዳቸውን ያካፈሉን ሴቶች ብዙ። ይህን ግን በስራ ቦታ የሚያጋጥሙ ፆታዊ ትንከሳዎች ቀድመው የሚለዩባቸው የራሳቸው ምልክቶችም እንዳሏቸው ፍጹም ታስረዳለች። ሁሉም ወንዶች ፆታዊ ትንኩሳ ውስጥ ይሳተፋሉ ማለት አይደለም። ምንድን ናቸው ምልክቶቹ? ቀላል ናቸው። አንደኛ ሻይ ቡና ትባባያነች ከስራ ባልደረቦች ጋር ትትባባይ ጥሩ ቤትሽ ወሳኝ ነው። ምን አይነት ጭውውት ነው የምትጫዋወቱት? ምን አይነት ቀልዶችን ነው የምትቀላለቡት? እነህ ፆታ ተኮር ወይም ሴክስ ተኮር የሆኑ ደርቲ ጆክስ የሚባሉ አሉ። ለምሳሌ አንዳንድ ጊዜ እነሱ ራሱ አጋላጮች ናቸው። ነ ቁራሻ ጆኮች ነው የሚባሉት። ቀልድ ክፋት ነው ያ ቀልድ፣ ግን እኔ ምሆን ኖሮ ምን አረግ ነበር፣ አንቺ ብትሆኚ ኖሮ ምን ታረጊ ነበር ወደሚለው ይሄድና ከዛም በኋላ አመፈታተንም ብነጠር ይችላል። በነገር ስ ሴቶችም እንደዛ የሚያደርጉ አሉ። እንደዚህ አይነት እንትኖች ራሳቸውም ወንዶችን የሚዘፋፍ ጋሚሆኛል ሁሉም በወንዶች መሳበብ የለበት። ስለዚህ እንደ አይነትም ነገር አቦይድ ማድረግ ነው። ሌላ ምልክት ምንድነው? ብዙ ጊዜ ኃላፊ ከሆነ ለምሳሌ በስራ ሰዓት መሰራት ያለበትን ስራ ይህንን ነገር አምሽተን መስራት አለብን፣ ይሻል ለምሳሌ ብዙ ጊዜ ወንዶች ማና ማና የሚያመሸው ብለን መጠየቅ መቻል አለብን። እኔን አንቺ ብጥንበቃለን ካሉሽ እውነትን ለስራው ሊሆን ይችላል፣ ነገር ግን ለስራው ላይሆን ይችላል ብለሽ መጠበቅ አለብሽ። በጣም አሳዳት ስራ እኮ ከሆነ እንደውም የሰው ሀይል ተጨምሮ ሌሎቹን ማምሸው አለባቸው ብለን መማገት አለብን። እኔ እንደሱ ነበር ታደርጊ የነበረው። ምናልባት ሰውየ ላያስብ ይችላል፣ ግን አስብም አላሰበም ቸታችን ወይም ለሁኔታዎች ገፋፊዎች ስለሆኑ ያንን ሲሮቹ አዘንግ ማረግ አለባቸው። በተጨማሪም ሴቶች እራሳቸውን ማብቃት ላይ መስራት አለባቸው ትላለች። ሌላ ምንድ ነው እራሳችን ላይ መስራት አለብን። ሁል ጊዜ ሴቶች ከአለቆቻቸው ወይም ከስራ አጋሮቻቸው ጋር እንደዚህ አይነት የጾታዊ ትንኮሳ ውስጥ የሚገቡትና በቀላሉ በዛው ጭምጥ ብሎ የሚቀሩት ምንድን ነው የሆነ የሚሞሉት ቀዳዳ፣ የሚሸፍኑት ቀዳዳ ይኖራቸውና ወይ ተመር ይደርስበታል ብሎ አለማሰብ ወይ ድኖ አይሰጠኝም ብሎ ያለማሰብ ያለ መሞከር ዝግጅት ሳይኖራቸው ሲካል እንደ ቀላል አማራጭም የሚያውታሉ። መጨረሻ ላይ ግን ቀላል ያልሆነ በጣም የከበደ አማራጭ ሆኖ በስራ ቦታ ላይ ካለቃሽም ሆነ ከስራ ባልደረባቸው የምትፈጽሙ የጡታዊ ዘምኛ እኔ ወጣት ሴቶች በፍጹም በፍጹም ያንን እንደ አጭር አቋራጭ እንደማለፊያ ቀላቅያ ባይቆጥሩት መልካም ነው ብይላለ። ሌላው እኔ ኃላፊነት ደረጃ ላይ ከወጣው በኋላ በመጀመሪያ ኃላፊ ወንኮች በግቢ ነው bizim halasınında. Bizim de an çoktan, de an kabardıma, biz de halasını. Bu doğru. Geçti, davaları da mu menadı da, önemli de an insanlıkta, yani bu sırada. da, anay nlarından dolayı da, mesela kara, daha yoğun açıkta, na van'ın namı çıks, böyle bir şey ne çıks, yeni var ወይደግሞ ኮራፕሽን ነው ይሄ ከምን የመጣ ነው በአብዛኛው የድርጅቶች የበጀት ጽፈት የሚደረገው በግዢ ነው ወደ ስልሳ ፐርሰንትና ከዛ በላይ ስለዚህ ግዢ ላይ የምታሰነዘ ታማኝ ካልሆነ መስሪያ ቤት ይበደናል መስሪያ ቤት ሲበደል አገር ትበደናለች አሁን እያየን ያለ ነው ማለት ነው እኔ ደግሞ ምንድን ነበር ሳረግ የነበረው ይህንን በቁርጠኝነት እጋፈጥ ነበረ ወይም ደግሞ እከላከል ነበረ በመጀመሪያ ደረጃ በሀላፊነቱ እኔ ራሴን አጥብቼን የሚገባውት እዚሁ በጭራሽ ላለመግባት ማለት በጭራሽ በዛ በኩል ስሜም እንዲነሳ አልፈልግም። እኔ ሰትም እንዲነሳ ብቻ አይደለም ሌሎችም ሰዎች እንዲፈርጉ እዲ አልፈቅም ነበረ። ስለዚህ ይህ ሲሆን ደግሞ ምንድን ነው የሚሆነው ሰዎች በዚህ ማሽ በዛ ሁሉም እንዳንሱ ስላ አይደሉ እንደኔ በጣም ጥሩ ንፋት የሚለፉ ወይም ታማኝ ሆኖ ማገልገል የሚፈልጉ ያሉት ያህል የራሳቸውን ህይወት የሚቀይሩት በጊዜ ላይ በሚፈጽሙት ሌብነት የሚመስላቸው የስራ አጋሮች ነበሩ። ይህንን ትንኩ ጓደኛዬ ነው ያወጣው። እሱም በስራ ቦታ ላይ የሚያጋጥም ትንኮሳን ለማስቆምም ከራሷ ተሞክሮ በመነሳት የተለያዩ ምክር ሀሳቦችንም ጠቁማለች። ቦታዎች ወይም ጥያቄዎቹ በተደጋጋሚ ሲመጡልኝና የመስራቤትን ከመጥፋት ደረጃ ላይ ሲያደርስ፣ ይህን እንድነበር የማደርገው ከሰዎቹ ጋር ቁጭ ብዬ እነጋገራለሁ። መጀመሪያ በጠባይ ነው የምነጋገረው። ነው እኔ የመጣሁት ለስራ ነው። አንተ የመጣሁት ወንድ ልቅ ከሆኑ እርሶ የመጡት ለስራ ነው

በስራ በፍራወጥዋለሁ ባሰጣዋለሁ እራሴን ለማሳመን እሞክራለሁ። ካልቻልኩም ስራውን ለቅቄ እሄዳለሁ። ምክንያቱም ባለሙያ ነኝ፣ ሌላ ዘግ እንደምቀጠር አውቃለሁ። ካልሆነ ደግሞ ቤቶች፣ ጓደኞች አሉን፣ እንደዚህ ለእነሱ በማውራት ሀሳብ በማግኘት ብዙ ጊዜ ሰዎች የሚጎዱት በተለይ በጾታዊ ጥቃት ላይ አፍኖ በመያዝ ነው። አንደኛ የመሱ ብቻ ችግር ይመስላቸዋል። ሁለተኛ ነገር ደግሞ እሷ መልሳ ጥፋተኛ ናት ትባላለች። እንዲህ አድርጋ ነው ወይም እንዲለብሳ ነው ይልኛል ብላ ስለምታስብ አትናገር እናትናገርበት ሰት ሰውነት የምትጎዳው የህይወት ህይወት የቅኘት መጽሐፍ ደራሲ ፍጹም ሴቶች እርስ በርስ መደጋገፋቸው መሰረታዊ ነገር መሆኑንም ትገልጻለች። መጽሐፍ መታተም በጣም ከባድ ነው። ለምሳሌ አሁን የእኔ መጽሐፍ የሚታከመው እቁብ ነው ቺ የው ጓደኞች በዚህ አጋጣሚ በጣም ማመስገን እፈልጋለሁ። መጽሐፍሽ መጽሐፍ ሆኖ መውጣት ማየት እንፈልጋለን ብለው እቁብ ተሰብስቦ ነው መጽሐፍ የታተመው ና ይሄ ማህበራዊ ትውሽታችን እንዲፋፋ በዚሁ አጋጣሚ እህትና ማችነታችን ወንድምና እህትነታችን እንጠናከር፣ በቁብም በእንደዚህ አይነት ሽሾቻችን እንጠናከር። በዚሁ ማሳሰብ ወዳና የህይወቴ ቅኝት የተሰኘው መጽሐፍ በተለይም አዲስ ተመራቂ ሴት ተማሪዎች ቢያነቡት በስራ አለም ሊያጋጥሟቸው ለሚችሉ ነገሮች ዝግጁ እንደሚያደርጋቸውም ጠቁማለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ፍጹም አጥናፍ ወርቅ ኪዳነ ማርያም ከኛ ጋር ስለነበራት ቆይታ እናመሰግናለን። የጋቢና ቬጋ ናችሁ ያላችሁት አብራችሁን ስለሆናችሁ እናመሰግናለን። ኢብራሂም ሸምሰዲን በድሬዳዋ ከተማ የሚኖር የፎቶግራፍ ባለሙያ ነው። በቅርቡ በድሬዳዋ ከተማ ለውጥ ዙሪያ በሞባይል ያነሳቸውን ፎቶግራፎች በአውደ ርዕይ መልክ አቅርቡ ነበረ። አውደ ርዕዩም እጅግ ብዙ ተመልካቾች እንዳገኘ ና ተወዳጅ እንደነበረ ሰምተናል። ዘጋቢያችን አዲስ ቸኮል እንደሚከተል ያቀርበዋል። የኢብራሂም ፎቶዎች ድሬዳዋ ላይ ያተኮሩ ናቸው። የድሬዳዋን የጥንት ገጽታዎች የሚያሳዩ በርካታ የፎቶ ስብስቦች አሉት። የራሱን ስልክ መያዝ ከጀመረ በኋላ ደግሞ ዘመናዊ ፎቶዎችን ማንሳት ጀምረዋል። እነኝህን ያነሳቸውን ፎቶዎች በማህበራዊ ሚዲያ መጋራት ሲጀምር የሚያበረታታ ምላሽ ማግኘት እንደጀመረ ይናገራል። የድሬዳዋን ነባር ፎቶዎች በአንድ በኩል አዳዲስና የድሬዳዋን ሁለንተናዊ መልክ የሚያሳዩ ፎቶዎችን ደግሞ በሌላ በኩል በበቂ ሁኔታ ከሰበሰበ በኋላ የኤግዚቢሽኑ ሀሳብ እንደመጣለት ይናገራል። ይሄኛው አሁን የኤግዚቢሽኑ ዋነኛው አይዲያ የመነጨበት ምክንያት ደግሞ እንዲሁ እንዳልኩ ነው። ጋሌሪ ስልኬ ላይ ድሮ ፎቶዎች አሉ በጣም ብዙና እነሱን እያገላበትኩኝ ድንገት ሀሳብ መጣል እና በብዛት ድሬዳዋ ስትመሰረት የተመሰረቱ ከእሷ ጋር የመጡ ታሪካዊ ኪነ ሕንፃ ወይም አርኪቴክቸራል ፊቸሮች አሉ ማለት ዘጠና ፐርሰንት በላይ በሚቻል ሁኔታ አሉ እና ስቲል ያልተዳሰሱም ይኖራሉ ብዬ አምናለሁ እና እነሱን ፎቶዎች እኔ ያነሷቸዋሉ በፊት የነበረው ነበር እና በጣም ለውጡን የሚያሳይ ኦቪየስ የሆነ ለውጥ አለ ማለት ሲጀመር የነበረው ጽዳቱ፣ ውበቱ ካልቸሩ ከሌላ ቦታ የተሰበሰበው ማህበረሰብ ይንጸባረቅበታል። አሁን ላይ ደግሞ ያ የአርኪቴክቸራል ወይም የኪነ ሕንፃው ጥበብ እንዳለ ሆኖ ግን እንትን የመውረድ እንዴት ልበል የመቆሸሽ የምንችለው እንችላለን እንክብካቤ ማጣት ብለን እንትን ብንለው ደስ ከዛ አንጻር በጣም ብዙ እንትኖች እያስከተለ ነው። እና ለምን የኛው ማህበረሰብ እኛው ለእኛው ነን። እና የግድ ከሌላ ቦታ ሰው መጥቶ ማሳየት አይጠበቅበትም። እና አንዳንዴ ነገሮች ውስጥ ውስጡ ስትኖር አይታወቅህም ውስጡ ስላለ እና የግድ ወጣ ብሎ ያለ ሰው ወይ ሶስተኛ ዓይን ያስፈልገሃል። እና ያንን ነገር ለማሳየት ቅንብር ወይም አነጻጻሪ በሚመስል መልኩ አላይመንቱን መጠበቀ በትክክለኛው ቦታ በትክክለኛው ሰዓት እያንዳንዱን ሄጄ አነሳው። መመላለሶች ነበሩት፣ ብዙ ጣውረዶች ነበሩት። በእርግጥ ከዛ ያው በስልክ እንደመሆኑ መጠን ደግሞ የጥራትን ጉዳይ አለ። እንደምንም እሱን እንትን ብለን ኤግዚቢሽኑን ከግብ ለማድረስ በቃን ማለት ነው ላይ ምድር ባቡርም ለጋር የካቶሊክ ቤተክርስቲያን፣ የግሪክ ቤተክርስቲያን፣ አዲስ አበባ ሆቴል፣ የተለያዩ መስጊድ ጁማ እነሱ እነሱን አካባቢዎች የድሮ ፎቶዎችና የሆኑ ፎቶዎችን ከዚኛው ግማሹን ከድሮ ግማሹን ከአሁኑ አድርግ አንድ ላይ በማጣበቅ ግማሹን የድሮ ግማሹን ያሁኑ በዛ መልኩ እንትን ያልካቸው አሉ። ከዛ ባሻገር ደግሞ የራሱ ፈጠራ ክህሎት የታከለባቸው የሚመስሉ አሉ። ለምሳሌ ትራንስፖርት ላይ ዲጂታል ግመል አንድ ላይ ባጃጅ፣ አውሮፕላን እነሱ አንድ ላይ በአንድ ቦታ ላይ ልክ እንደዚህ የድሬዳዋ መጓጓዣ የሚል በካታጎሪ በታጎሪ ተከፋፍለው ቡና እየጠጡ የባቡር እንትን ያለበት ሲኒ ላይ የሚታይበት አለ። በዛ በዛ መልኩ ደግሞ እንደዚህ አዳዲስ ፈጠራ የሚመስሉ ማለት የስዕል ጥበብ የሚመስሉ ከፎቶ ይልቅ የስዕል ጥበብ በሚመስል መልኩ ደግሞ እንደዚህ የግራፊክስ እና ፈጠራ ክህሎት የታከለባቸው እንትኖች ማለት እስኪ ስለ እነሱም ደግሞ እንደዚህ እስኪ ንገረኝ እና ዲጂታል ፔይንቲንግ ይባላሉ። ያው ደረቅ ፎቶ ቅድም እንዳልከው ደረቅ ፎቶ ባሻገር ከሱ ባሻገር በሌላ መንገድም ያው እንዳልኩ ስዕልም እሞክራለሁ እና ለምን ደረግ ፎቶ ብቻ ከሚሆን ደግሞ ወደ ተወሰኑ ወደ አስር ምናምን የሚጠጉ እንደ ቲፕ ወይም ለቀጣይነት በቀጣይነት በድሬዳዋ ዙሪያ ሰራቸዋለሁ ብዬ ያሰብኳቸውን እንደ ቲፕ ጨመርኳቸው ናቸው እና እነሱ በብዛት ኦልሞስት ሁሉም ማለት ይቻላል የድሬዳዋ የድሬዳዋ ካራክተር ወይም ኦልሞስት ባለ ውለታ ልንላቸው እንችላለን። ባለጋሪው አለ፣ ባቡሮ አለ ትኬት ኦፊስ አለ እና ምድር ባቡር አርክቴክቸራል ፊቸሮችም እንዳሉ ሆኖ ማለት ነው። የሰው ካልቸር አለ የተለመደው። በቃ ኢቨን አሁን የድሬዳዋ ሰው ተብሎ ሌላ ሀገር ሲሄድ አዲስ አበባም ሊሆን ይችላል፣ ወደ መካከለኛው ሀገር አካባቢ ሌላም ቦታ ሲንቀሳቀስ በንግግሩ ኢቨን ባለባበሱ በማንነቱ ይለያል እና ያንን ካራክተር በመውሰድ በስልኬ ነው ሁሉንም ነገር የጨረስኩት እንዳልኩ እና ያንን ካራክተር በመውሰድ በከለር ኮምቢኔሽኑን ኤቭሪቲንግ አንድ ላይ በማዋሃድ ሲምፕል የሆነ መልእክት ማስተላለፍ የሚችል በካታጎሪ ካታጎሪ ተከፋፍለው የትራንስፖርቴሽን ሊሆን ይችላል፣ የእንትኖች ሌላ ቡና ካልቸር ሊሆን ይችላል። እንዳልከው በነሱ በነሱ በካታጎሪ ተከፋፍለው ለማዘጋጀት ለቅጫለው ከብዛቱ በጥቂቱ እንደ ሳምፕል እንደ ቲፕ ያዘጋጀሁትን ማለት ነው። መልካም። ለአንድ ሳምንት፣ ወር፣ ከዛ በላይ ለሚበልጥ ጊዜ ጉብኝት ላይ ነበረ። እኔም መክፈቻውን የመታደም ድል አጋጥሞኝ ነበረ። ምን አይነት ግብረ መልስ አገኘ? ድሬዳ ላይ በፎቶ ኤግዚቢሽን የመጀመሪያው ነው። አንትንሽ ፈርቼ ነበር። ግን ልክ ከፕሮግራሙ ከደቂቃዎች በኋላ በጣም ከጠበኩት በላይ በጣም ደስ የሚል በጣም ደስ የሚል የሚያረካ ፊድባክ ነበር እና ያ ፊድባክ ደግሞ ልክ እንዳልኩ መጀመሪያ አንድ ፎቶ አንስቼ ድሬዳዋ ሶሻል ሚዲያ ሼር ሳደርግ ከነበረው በላይ በጣም ደስ የሚል ነው እና ለቀጣዩ በቃ ለዘላቂነት ባለው መንገድ እንድሰራ በጣም አበረታቱኛል። ፎቶግራፍ ጥበብን በተመለከተ ለጊዜው ስሜቱን ለማርካት ብቻ እንደሚሰራ የሚናገረው ኢብራሂም የአርክቴክቸር ሙያውና የስል ተሰጥኦውን ተጠቅሞ ሙያውን ማሳደግና የገቢ ምንጩን ለማድረግ እንደሚያስብ ይናገራል። በቀጣይም የራሱን ቀለም ይዘው የስል ኤግዚቢሽንን ሰፋ ባለ ደረጃ አዲስ አበባ ውስጥ ለማዘጋጀት እየተቀሳቀሰ መሆኑን ነግሮናል። ከተቻለ ተደራሽነቱን ዓለም አቀፋዊ እስከማድረግ እንደሚፈልግ ነው የሚናገረው። የድሬዳዋ ነዋሪ ለጥበብ ቅርብ ነው የሚለው ወጣት ኢብራሂም እሱ በግሉ ደፍሮ የብቻ ፎቶ ኤግዚቢሽን ማዘጋጀቱ አቅም እያላቸው ችሎታቸውን ለማውጣት አጋጣሚ ለሚጠብቁ በርካቶች መነሳሳትን ይፈጥራል ብሎ ያምናል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ ናነዋ ወርቃልማስ ገላዋ ቤ መደመጥን ይቀጥላል። ከአሜሪካ ድምጽ ዋሽንግተን ዲሲ በየዕለቱ ልዩ ሀሳቦችን ወደ ስራ የሚለውጡ ወጣት ኢትዮጵያውያን እናያለን። እነዚህ ስራ ፈጣሪ ወጣቶችን በአንድ ላይ የሚያስተባብርና ፍላጎታቸውና ሕልማቸውንም አዳምጠው ከአስፈላጊው ደጋፊ አካል ጋር የሚያገናኝ የራሳቸው የሆነ ማህበር ባለመኖሩ የወጣቶቹ የግል ጥረት ፍሬ ሳያፈራ ይቀራል። ይህንን ለመቀየር የወጠነ ማህበር ከሰሞኑ ተመስርቷል። ሀብታሙ ስዩም ከማህበሩ ፕሬዚዳንት ሳሚያ አብዱል ቃደር ጋር ቆይታ አድርጎ ነበር። ማህበሩን ለመመስረት ያበቁ ምክንያቶችን ሳሚያ በቅድሚያ ታስረዳለች። እኛ ወጣት ኢትዮጵያ ስራ ፈጣሪዎች ከአይዲያ ተነስተን ድርጅት መመስረት ሌቭል እስከምንሄድበት ደረጃ ድረስ በጣም ብዙ ቻሌንጆች አሉ። የመጀመሪያው ቻሌንጅ ምንድን ነው? ክህሎት የለንም። ከትምህርት ቤትም፣ ከአካባቢም በየትኛውም አጋጣሚ ለወጣቱ ሰልፍ ዴቨሎፕመንት እና ቴክኒካል የሆኑ እንዴት አይዲያ መሬት ይረግጣሉ የሚሉ የትሬኒንጎች የሉንም ወጣቶች። ስለዚህ የትሬኒንግ አክሰስ ያስፈልገናል። የመጀመሪያ ክህሎት ላይ የተነሳ ነው። እውቀት መር መሆን አለበት ወጣቱ በሚለው ማለት ነው። ሁለተኛ፣ ትክክለኛ ወቅታዊና ጠቃሚ የሆነ መረጃ ወጣቱ ማግኘት አይችልም። እኛም በመንገዳችን ያው እኔም ወጣት ነኝ። ይህንን ካምፓኒ ኔግል ካምፓኒ ለመመስረት በሚሄድበት ጊዜ በጣም ይቸገር ነበረ። የትኛው መንግስት መስሪያ ቤት የቱ ጋር እንደሚገኝ ሁላ አናውቅም። ሌሎች መስሪያ ቤቶችም የሚያስፈልጋቸውን የት እንደሚገኙ አናውቅም። ምን ይዘን መሄድ እንዳለብን አናውቅም። መረጃ ችግር አለ። የመረጃ እውነተኛን መረጃ ትክክለኛ መረጃ ማግኘት አንችልም። ስለዚህ ሁለተኛው መረጃ ቤስድ ኢንፎርሜሽን ነው፣ ሁለተኛው ዓላማችን። ሶስተኛው ደግሞ ምንድን ነው፣ እኛ ወጣት ስራ ፈጣሪዎች ትልቅ የሆነ ችግር ያለብን ነገር ምንድን ነው፣ የኔትወርክ ሲስተም ነው። ያ ማለት አንድ አይነት አይዲያ ያላቸው ወጣቶችን እነዛን ወጣቶችንም የሚፈልጉ ድርጅቶች የሚገናኙበት ኔትወርክ የለም። ያ ማለት ለምሳሌ እኔ ትምህርት ላይ ነው የምሰራው ትምህርትን አክማለሁ ብዬ የተነሳሁት ሌላ ትምህርት ላይ የሚሰራ ወጣት ጋር የሱ ለምሳሌ እሱ የሌላ ፕሮዳክት ከሆነ አንድ ላይ ሆነን እንድንሰራ፣ ሌላው ደግሞ ትምህርት ላይ ከሚሰሩት አካላት ጋር ኮኔክት የሚደረግበት ኔትወርክ የለም። ያንን ኔትወርክ ሲስተም ነው እያስቀር ነው ማለት ነው። አራተኛ ደግሞ ምንድን ነው፣ በመንግስት የሚወጡ ፖሊሲዎች አሉ። እነዛ ፖሊሲዎች ወጣቱን ያማከሉ አይደሉም። እነዛ ፖሊሲዎች በሚወጡበት ጊዜ ወጣቱን ወክሎ እነዚ ፖሊሲዎች ወጣት ስራ ፈጣሪዎችን ይጎዳል፣ እነሱን አይመለከትም ኦር ጫና ውስጥ ይከታቸዋል ወይ እነሱን ያማከል አይደለም የሚለውን ነገር የሚገመግም ወጣቱን ፖሊሲ አድቮኬሲ ማለት ነው። መንግስት የሚወጡ ህጎች በወጣት ስራ ፈጣሪዎች ምቹ እንዲሆኑ የማድረግ ማለት ነው። ብዙ ጊዜ ብዙ ነገሮች ባለስልጣኖች፣ ምናምን፣ የተለያዩ ቦታ ያሉ ሰዎች፣ እኔም ፐርሰናሊ አሪፍ ነበር፣ አይዲያስ እንደዚህ ነበር፣ አሁ ቢሆን ጥሩ ነበረ፣ ግን ፖሊሲው አይፈቅድም ፖሊሲው እንደዚህ አይደለም የእንትን ስርዓታችን እንደዚህ አይደለም ብለን እንገፋለን እና ይሄ ፖሊሲ ምንድን ነው ማይስተካከል ነው ወይ እነሱም ካመኑበት ፖሊሲው ከሆነ ማነቆ የሆነ ለምን ፖሊሲ አድቮኬሲ ስራ እንሰራን ነው እና አራተኛው ፖሊሲ ነው አምስተኛ ነው የመጨረሻው ደግሞ የፋይናንስ አቅያው እንደምታውቁት ኢትዮጵያ ውስጥ ቤት ወይም መኪና ከሌለ ባንኮች እንኳን ኩላተራል ካልያዙ አይዲያ ላይ ኢንቨስት አያደርጉም ኤንጅል ኢንቨስተሮች የተለያዩ ኤንጅል ኢንቨስተሮች ዓለም ከኢትዮጵያ ውጭ ያሉ ሀገራቶች ላይ ኤንጅል ኢንቨስተሮች ኢንቨስት ያደርጋሉ፣ ሼር ይወስዳሉ ኦር ሌላ በሁለቱ ውል መሰረት የሚሆን ነው የሚሆነው እና ትልቁ ነገር እነዚህን ሁሉ እስቴፖች ሄደን መጨረሻ ላይ በገንዘብ ኢንቨስትመንት እጥረት አማካኝነት ለሀገርም የሚጠቅም ትልልቅ አይዲያችንን መሬት ለማውረድ የሚቸግረን ነገር ምንድን ነው የፋይናንስ ችግር ነው። እና ስለዚህ እነዚህ አምስቱ ችግሮች በማንኛውም ወጣት ስራ ፈጣሪ ኢትዮጵያ ላይ እኔም ጨምሮ የሚገጥሙ ችግሮች ናቸው። ስለዚህ እኛ የተሳካልን ያው እና ቪዥናችንን መሬት ማውረድ የቻልን ወጣት ስራፈጣሪዎች አንድ ላይ ሆንን። ያው ኢኒሼቲቭን የሰርኩት እኔ ነበርኩኝ መጀመሪያ ላይ ኢኒሼቲቭ መስተድን አምስት ወጣቶች አንድ ላይ ሆነን እና አሁን የተለያዩ ስራ ፈጣሪ ወጣቶች አንድ ላይ አሉ መሰረት ነው ማለት ነው እንደሚታወቀው ኢትዮጵያ የወጣቶች ሀገር ናት በርካታ ወጣቶች ደግሞ ስራ በመፈለግ ሂደት ውስጥ ናቸው ስራ አጥ ወጣቶች እንዳሉም ይታወቃል የማህበሩ መመስረት በተለይ ለተሰጥኦና ለትምህርት ደረጃቸው የሚመጥን ስራ በማፈላለግ ላይ ለሚገኙ ወጣቶች በምን አይነት መልኩ ሊጠቅማቸው ይችላል ምን አይነት ተግባራትን ስለማከናወን አቅዳችኋል በጣም ጥሩ ያው አሁን ላይ ሁለት አይነት ወጣቶችን ነው የምናስተናግደው። የመጀመሪያ ወጣት ስራ የፈጠሩ ስታርታፖች ማለት ፈጥረው መሬት ላይ ጅማሮ ላይ ያሉ ማለት ነው። እነሱ በካምፓኒ ካምፓኒ ክሬት ያደረጉ ግን ገና ስታርታፕ ላይ የሆኑ እነሱን አንድ ካታጎሪ ነው የምናደርገው። ምንድነው ለእነሱ ካምፓኒያቸውን እንዲያስፋፉ ቪዥናቸውን በደንብ እውን እንዲያደርጉ ስራዎችን ከማገናኘት ልክ ያው እንደ ቻምበር ኦፍ ኮሜርስ ማለት ነው፣ ያው እንደ ነጋዴዎች ማህበር ማለት ነው። ሌላው ደግሞ ገና በአይዲያ ደረጃ ፕሮፖዛል ፕሮፖዛል ደረጃ ያልደረሱ ገና በአይዲያ ደረጃ ችግር የታያቸው ያው፣ ምንድነው ወጣት ስራ ፈጣሪ ኢንተርፕሪነር ማለት ችግር ማየት እንችላለን ማለት ነው። ለዛ ችግር ደግሞ ሶሉሽን ይዘናል ማለት ነው። ስለዚህ እንደዛ አይነት ወጣቶችን ፕሮፖዛላቸውን ዴቨሎፕ ከማድረግ ጀምሮ መረጃዎችን ከመስጠት፣ እነዛ ልጆች በተለያዩ ሰፖርቲቭ ሌተሮች አጅበን የሚሄዱበት ቦታ ላይ ቅድም የነገርኩ ቻሌንጆች እንዳይገጥማቸው አድርገን ወደ ካምፓኒ ደረጃ ራሳቸውን ከፕሮፖዛል ኦር ከአይዲያ ካምፓኒ ክሬት የሚያደርጉበትን ሁኔታ ነው የምናመቻቸው ማለት ነው። ወጣቶች የማህበሩ አባል መሆን ቢፈልጉ ሊያሟላቸው የሚገቡ ቅድመ ሁኔታዎች አሉ ወይ? አንድ ወጣትስ ስራ ፈጣሪ ነው ወይንም ኤንተርፕሪነር ነው የሚባለው ምን አይነት ጉዳዮችን ሲያከናውን ነው? በመጀመሪያ ደረጃ ሁሉም የሶሻል ሚዲያ ፕላትፎርሞች አሉን። በዛ ሶሻል ሚዲያ ፕላትፎርም ላይ ያወጣት ሪጅስተር ያደርጋል። ሪጅስተር አድርጎ በደንብ ስለ ማህበሩ እውቀትቱ እንዲኖረው ነው የምናደርገው። መጀመሪያ ከዛን ያ እውቀት ካለው በኋላ የአባልነት መዋጮ ክፍያ አለ። ያንን ክፍያ መክፈል ይኖርበታል። ያው ማህበሩ እንደ ማህበር ለመቀጠል የፋይናንስ አቅም ያስፈልገዋል። የቢሮ እና የተለያዩ የባለሙያዎች ክፍያ ወጪዎች ስላለበት ማለት በዛ መልኩ ይገባል። ያው ለጀማሪ ወጣቶች ማለት ነው። ካምፓኒ ያላቸው ደግሞ አመታዊ መዋጮ ያው ከነዛ ከፍ ያለ ክፍያ ነው እነዚህ የሚከፍሉት። የነዛኞቹ አምስት መቶ ብር አመታዊ ክፍያ ገና በአይዲያ ደረጃ ያሉት ከምፓኒ ደረጃ ደግሞ ያሉት አመታዊ መዋጫቸው አንድ ሺህ ብር ሊሆን እና ውል ይገባሉ ከአሶሴሽኑ ጋር ማለት ነው። ለእኛ በአጠቃላይ የወጣት ስራ ፈጣሪ እኔ ሀሳብ አለኝ ብሎ ወደ እኛ ሲመጣ የትኛውንም ሀሳብ እናከብራለን። በመጀመሪያ ደረጃ ያን ሀሳብ አክብረን ተቀብለን እናዳምጠዋለን። የሀሳብ መስተካከል መስፋት፣ ከእንደገና ደግሞ የሀሳብ እንዴት አገርን መጥቀም ይችላል የሚለው እራሱን የቻለ የቅድም እንደነገርኩ የትሬኒንግ ኢን ዲቨለፕመንት ፕሮግራም አለ። ያንን ልጅ አይሆንም ብለን ብሌም አናደርገውም። እዛ ትሬኒንግ ውስጥ እንዲሳተፍ ይደረጋል። ከዛ በኋላ የሚያማክሩት ቲሞች አሉ። በዛ በቲሞቹ መሰረት ተማክሮ እሱም የዛኔ አይዲያውን ዴቨሎፕ የሚያደርግበት ወር አይዲያው ስህተትም ከሆነ ወር አይዲያው ተቀባይነትም ከሌለው ደግሞ ሌሎች አማራጮችን የሚጠቀምበት ና ራሱን የሚፈልግበትን ሰልፍ ዴቨሎፕመንት ና ቴክኒካል ትሬኒንጎች ይሰጡታል ማለት ነው። ስለዚህ ማንኛውም ወጣት ከአስራ ስምንት ዓመት እስከ ሰላሳ አምስት ዓመት የእድሜ ሬንጅ ውስጥ ያለ ወጣት ተቀብለን እነዚህን ትሬኒንጎች ሰጥተን በእንደዚህ አይነት መልኩ የሚሄድበትን ነው የሚሆነው ማለት ነው። ማህበራችሁ ሊሰራቸው ያቀዳቸውን ጉዳዮች ለማየት ሞክሬ ነበር። ሰፋ ያሉ ናቸው። ማህበራችሁ ገና ጀማሪ እንደመሆኑ በተናጠል ጥረት ሊያሳካቸው የማይችሉ ጉዳዮች ሊኖሩ ይችላሉ። እነሱንስ ለማሳካት ምን አማራጮችን ወይንም ደግሞ የመጠባበቂያ መፍትሄዎችን ይዛቸዋል? ስለዚህ የመጀመሪያው ነገር ከባንኮች ጋር የኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ የመፈራረም ፕሮሰስ ጀምረናል። ከተለያዩ ባንኮች ጋር፣ ከመንግስት መስሪያ ቤቶች ጋር ቀጥታ ወጣቱን በተመለከተ ፕሮፖዝ አድርገን እየጠበቀን ያለ ነው እንደ ሴቶች ህጻናት እና ወጣቶች ሚኒስትር እንደ ሚኒስቴሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ፣ እንደ የስራ እድል ፈጠራ ኮሚሽን ር ጆብ ክሪኤሽን ኮሚሽን የሚባለው ድርጅት እና ሌሎች ወጣቱን ተከትለው የሚሰሩ መንግስታዊም መንግስታዊም ካልሆኑ ድርጅቶች ጋር አንድ ላይ ለመስራት ፕሮሰስ እያደረግን ነው። እስካሁን ባላቸውን ምላሽ ቀና ምላሽ ነው ያላቸው። እንደውም ተሰብስባችሁ ማግኘታችን ትልቅ ነገር ነው፣ ለየብቻ ብትንትን ብላችሁ እኛም እኛ ማኔጅ ማድረግ ከብዶን ነበረ የሚል ምላሽ ሊሰጡን እና ፖዝቲቭ ስለተቀበሉ ነው እኛም እንደዚህ ሰፋ አድርገን እንትን ያለው የጀመር ነው ማለት ነው። ሌላው ነገር ደግሞ ምንድን ነው በተጨማሪ እዚ ጋር እየወጣ ያለ አዲስ የስታርታፕ ህግ አለ። ረቂቅ ነው አሁን እናንተ መረጃው ሊኖራችሁ ይችላል። የስታርታፕ ላይ ረቂቅ ህግ ይወጣ ህግ አለ ያ አዋጅ አብዛኛውን ወጣ። ይህንን አሁን እኔ ከላይ የገለጽኩልህን ነገሮች ፋይናንስ ስፔሻሊ ፎከስ ያደርጋል። እንዴት አይዲያ ኢንቨስትመንት መደረግ አለበት የሚለው ነው ረቂቅ አዋጁ ያለውና ያንንም በደንብ ስለተበለከት ነው ያም ነገር መሬት ላይ መውረድ ስላለበት ያ ነገር መሬት ላይ ለመውረድም ደግሞ ቀጥተኛ እኛም ስለሚመለከትን ትልቁ እንደ ኢኒሽቲቭ ወስደን እንደዚህ ሰፋ ብለን የጀመርነው ደግሞ ሌላኛው ለእኛ በግል እንደ ፕሮሚስ የምናስበው ይሄ አዲሱን ረቂቅ የስታርታፕ ሕግ ነው ማለት ነው። ሳሚ አብዱልቃድር የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ፕሬዚደንት፣ ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም ነገሮች ሁሉ እንዲገጥማችሁ መኝላችኋለሁ። መልካም ጊዜ ይሆንልሽ። በጣም በጣም አመሰግናለሁ። ች በጣም ቴኝ ፈጣሪ እናንተንም እኛ And you're back. አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። የዛሬ ጋቢና መርሃ ግብራችን እዚህ ላይ አጠናቀቅን። በፌስቡክ ቅጻችን በአማርኛ ላይ በትዊተር እንዲሁ ሃሽታግ ጋቢናን በመጠቀም አድርሱን። አስተያየቶቻችሁን ለ0205 99 42 በሚል ስልክ ዋትሳፕ ላይ ልጽፉልን ወይም የድምጽ ምልክት ልታስቀምጡልን ትችላላችሁ። ሰለሞን አባተ በፕሮግራማቸው ቴሊያስ አስማረ በቅንብር እንዲሁም እኔ ደንገረማ መርሃ ግብሩን በመምራት አብረናችሁ አምሽተናል። በጀመርነው ሙዚቃ እንሰናበታለን። ሰናይ ምሽል Take